የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ የካቲት አምስት ሁለት ሺ አስራ አንድ አመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የስደተኞች ጉዳይ በአፍሪካ ሕብረት ጉባኤ ቀዳሚ አጀንዳ ነበር። የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪቃ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈት ነው ስለሚያሳይ ነው። የአፍሪካ ህብረት የወቅቱ ሰብሳቢ አብዱልፈታህ አልሲሲ ናቸው። ለጋዜጠኞች በሰጡት መግለጫ የተናገሩት ነው። በሙሉ ዘገባ እንመለስበታለን። በሌላ ዘገባ በማዕከላዊ ጎንደር ዞን በተለይም በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገለጹ። ማህበረሰቡ አካባቢ ሀብት፣ ንብረት ይዞ ሸሽቷል። ብዙ ሰው ቆስሏል። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎቹ ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ናስቀድም። አጠርላሉ። የምሽቱ ዘገባዎች በድጋሚ ተመልሼ መጥቻለው። በታንዛኒያ እስር ቤት ያሉ 1900 ኢትዮጵያውያን ሊለቀቁ ነው ተባለ። ታንዛኒያ እስር ቤት ያሉ ከ1900 በላይ የኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛ ባለሙሉ ስልጣን አምባሳደር አቶ ዮሴፍ ዮናስ ዮሴፍ ገልጸዋል። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስተር አውገስቲን መሃጋ ሂጋ ጋር መማከራቸውንም አብራርተዋል። ተጠባባቂ የዩናይትድ ስቴትስ መከላከያ ኃላፊ ፓት ሻንሃን በኢራቅ ጉብኝታቸው ከራሳቸው ጦር አዛዦች እንዲሁም ኢራቅ ውስጥ ስለሚገኙት የዩናይትድ ስቴትስ ጦር ሁኔታ ከአራቱ መሪዎች ጋር መወያየታቸው ተገለጸ። በአሁኑ ወቅት ወደ አምስት ሺ ሁለት መቶ የሚደርሱ የዩናይትድ ስቴትስ ወታደሮች ኢራቅ ውስጥ የሚገኙ ሲሆን በዚያም የኢራቅን ወታደሮች በመምከርና በስልጠና እንደሚረዱም ተገልጿል። እንደ አውሮፓውያን አቆጣጠር በ2014 ዓመት ዓመተ ምህረት ባለው ጊዜ የጦሩ ዋና ትኩረት የኢራቅን ምዕራባዊና ሰሜናዊ ክልሎች የተቆጣጠረው ራሱን እስላማዊ መንግስት ብሎ የሚጠራውን ሽብርተኛ ቡድን በማሸነፍ ላይ የታቀደ እንደነበር ተመልክቷል። ማንም ሰው ሊገነዘበው የሚገባው ወይም በድጋሚ ማረጋገጥ የምንሻው የሚሉት ኢራቅን እየጎበኙ የሚገኙት የመከላከያው ባለስልጣን እዚህ የተገኘ ነው መንግስቱን በጋበዘን መሰረት ሲሆን፣ አላማና ፍላጎታችንም የኢራቅን የደህንነት አቅም ማጠናከር ነው ብለዋል። ባለስልጣኑ ሻንሃን ወደ ኢራቅ ጎራ ከማለታቸው በፊት አፍጋኒስታንን የጎበኙ ሲሆን በዚህ ሳምንት ብራስልስ ላይ በሚካሄደው የኔቶ የመከላከያ ሚኒስትሮች ጉባኤ ላይ እንደሚካፈሉም ታውቋል። የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ድርጅት ወታደራዊ ህብረት ለሩሲያ የሚሳይል ጥቃት አጸፋዊ እርምጃ እንደሚወስዱ ዋና ጸሐፊው ጄንስ አስታወቁ። ዋና ጸሐፊው ይህንን ዛሬ ሲያስታውቁ ቀደም ያለውን ዓለም አቀፍ የረዥም ርቀት ጦር መሳሪያ ውል ሩሲያ እንድታከብር አሳስበዋል። የድርጅቱ ወታደራዊ ህብረት አባሎች አበክረው እንዳስገነዘቡት ሞስኮ ኖቫተር ናይን ኤም ሰቨን ቱ ናይን ብላ የሰየመችውን አዲስ ሚሳይል ሩሲያን ገንብታበታለች። ዓለም አቀፉ የሚሳኤል ውል በሩሲያ ተጥሷል የምትለው ዩናይትድ ስቴትስም ካለፈው ሳምንት ጀምሮ ከስምምነቱ ለመውጣት የስድስት ወር ሂደቱን እንደጀመረች ታውቋል። ሩሲያ የገነባችው ይህ አዲስ ሚሳኤል አውሮፓን በድንገትም ይሁን በማስጠንቀቂያ ለማጥቃት ድል እንደሚሰጣት ነው ዩናይትድ ስቴትስ ይገለጽች የምትገኘው በመጨረሻም በዩናይትድ ስቴትስ ይታገዝ የነበረው የሻህ ሞሐመድ ሬዛ ፖቭ ላቪ መንግስቱ ወድቆ እስላማዊ ሪፐብሊኩ የተወለደበት የኢራን አብዮት አርባ ዓመት አለፈው። ለአስራ አራት ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቁ መሪ አያቶላህ ሩሆላ ወደ ኢራን የተመለሱበት በአብዮቱ ወቅት ነው። ለመጀመሪያ ጊዜ በምርጫ አሸንፎ የተመረጡትና በኋላም ከስልጣን የተወገዱት ፕሬዝዳንት ለአሜሪካ ድምጽ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገንን ለመመስረት ማቀዳቸውን ፈጽሞ ባልመ ባለመገመቱ ባያ ቶላ እንደተከዳን ይሰማናል ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌስ ፕሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ሰላሳ ሁለተኛው የመሪዎቹ ጉባኤ ስደትን ከምንጩ ለማድረግ መስማማቱን አስታወቀ። ከአህጉሪቱ ግንባር ቀደም ፈተናዎች አንዱ ነው ተብሏል። ጉባኤው በአህጉሪቱ የተለያዩ ጉዳዮች ላይ ከውሳኔ ላይ መድረሱም ተገልጿል። መለስካቸው አምሃ አጠር ያለ ዘገባ አለው። የዚህ ጉባኤ መሪ ቃል የስደተኞች ከስደት ተመላሾችና በገዛ ሀገራቸው ከቀያቸው የተፈናቀሉ ሰዎች አመት ይላል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ሙሐመድ ጉባኤው ሲከፈት ባሰሙት ንግግራቸው የስደተኝነት ዘመናቸውን አስታውሰው አሰቃቂውን የስደተኛ ህይወት ባጭሩ ጠቅሰዋል። ትናንት ምሽት በተጠቃለለው ጉባኤ መጨረሻም የወቅቱ የአፍሪካ ህብረት ሊቀመንበር የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ለጋዜጠኞች በሰጡት መግለጫ ችግሩ ምን ያህል ከባድ እንደሆነ ገልጸዋል። የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች፣ ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪካ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው። አፍሪቃ ለብዙ ዓመታት በዓለም ካሉት በዓለም ካሉት ስደተኞች መካከል ሩብ ያህሉን ስታስተናግድ ቆይታለች። ከየአገሮቻቸው የሚፈናቀሉትም ብዛታቸው ግዙፍ ነው። የስደተኞች ከስደት ተመላሾችና ከየቄዎቻቸው የሚፈናቅሉ ዜጎች ጉዳይ በየጊዜው የመነጋገሪያ ወይንም የመወያያ ርዕስ መሆኑ ብዙም ፋይዳ እንደሌለው የጠቆሙት የኅብረቱ ኮሚሽን ሊቀመንበር ሙሳ መሐመት ነበሩ። በሳቸው አባባል የጉባኤው ውይይት ያተኮረው ችግሩን ከምንጩ እንዴት ማድረግ ይቻላል በሚለው ላይ ነበር። በዚህ መሠረት የአፍሪካን የስደተኞች ችግር ለመፍታት የሚሠራ የአፍሪካ የስደተኞች ጉዳይ ድርጅትን ወይንም አፍሪካን ማይግሬሽን ኦብዘርቫቶሪ በሞሮኮ ማራኬሽ ለማቋቋም ተወስኗል። የሥራውንም ሂደትና ተግባራዊነቱን ለመከታተል የተለያዩ እርምጃዎችን ለመውሰድ ከስምምነት ተደርሷል። ጉባኤው በአፍሪካ አገሮች መካከል የነፃ ንግድ ቀጠናዎችን መፍጠር፣ በኅብረቱ ተቋማት ለውጥ፣ በአጉሪቱ ሰላምና ጸጥታ ሁኔታዎች ላይና ሽብርተኝነትን ከአጉሪቱ ለማጥፋት እና በመሳሰሉት ጉዳዮች ላይ የተለያዩ ውሳኔዎችን አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጎንደር በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደ ቀጠለ መሆኑን የአካባቢው ነዋሪዎች ገለጹ። ከአማራ ወገን የሆኑት ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት አማካኝነት የሚመሩ መለዮ የለበሱ ወዘልውጥ ሰዎች ናቸው ሲሉ ከቅማንቱ ወገን የሆኑት ደግሞ የሶስቱ ቀበሌዎች ጥያቄ መመለስ አለበት፣ ሀገር የምትመራው በሽምግልና ሳይሆን በህግ አግባብ ነው ይላሉ። የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ነው። እስካሁን በግጭቱ የአንድ ሰው ህይወት አልፈዋል። በሺዎች የሚቆጠሩ ቤቶች በቃጠሎ ወድመዋል። የምዕራብ ጎንደርን ጨምሮ ከ አርባ አምስት ሺህ በላይ ሰዎች ተፈናቅለዋል ይላሉ የክልሉ መንግስት። አስቴር ምስጋናው በተከታዩ ዘገባ ይዘዋለች። ከሰሞኑ በማዕከላዊ ጎንደር ዞን በተለይ በደንቢያና ጭልጋ አካባቢዎች በማንነት ላይ ያተኮሩ ግጭቶች በመከሰታቸው የአንድ ሰው ህይወት አልፏል። በሺዎቹ የሚቆጠሩ ቤቶች ተቃጥለዋል። ከምዕራብም ሆነ ከማዕከላዊ ጎንደር ዞኖች ከአርባ አምስት ሺህ በላይ ዜጎች ተፈናቅለዋል። አሁንም ግጭቱ እንዳልቆመ ከቅማንትም ሆነ ከአማራ ወገን የሆኑ የአካባቢው ነዋሪዎች ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል። መንግስት አንድ መፍትሄ ያድርግልናል። እንደ አንድ አማራጭ ሰው ጨርሶ ቦታ ለኮ ነው ያለ ያለ ቦታ ላይ አየለም ጭልጋ ወረዳ የምትባለው አካባቢ ሀብቱ ንብረት ብዙ ሸሽቷል። ብዙ ሰው ቆስሏል። ብዙ ሰው ሞቷል። ከአማራ ወገን የሆኑት አቶ ምስጋናው በጭልጋ ወረዳ የሰቀልት ቀበሌ ነዋሪ እንደተናገሩት ግጭቱን፣ እያካሄዱት ያሉት በቅማንት ኮሚቴ አባል እየተመሩ ያሉ መለያ የለበሱ ወዘልውጥ የሆኑ ሰዎች ናቸው ጥቃቱን እየፈጸሙብን ያሉት ይላሉ። አንደኛ ከኢትዮጵያ በሀገር የሚታወቁ ሰዎች ዋና ሁነዋል። እነሱ ናቸው። አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር ከሀገር ከለውጦ የመጣ ሰው ነው። አሁን እንዲያርጎ የሚጨፈጭፈና አለ ካሉት እነዚህ መሪ ሆናሉ። እነሱ በሚያውቁት እያገቡ የሚያስቃጥሉ ሰው የሚያስገድሉዋል እነሱ ናቸው። ከዚህ ላይ ክፍኛ ከኛ ከቦታው ላይ ማለት ያሉ ሰዎች ከውስጥ ያሉ ሰዎች እነማን ናቸው? እነዛን ታውቋቸኋላቸው? ይታወቃሉ። ብዙ ሰው ነው ያለ የሚታወቁ ሰው ያሉ አሁን እዚህ ውስጥ ያሉ ምንድን ናቸው? ሊቀመንበር ፕሮማንታች ማለት ከግሉ ላይ ማለት ነው። አሁን ብዙ ነገር እያስደረሰ ያለ ነው። አሁን ቶ እየመሩ ማለት ነው። አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው። ከቅማንት ወገን የሆኑትና የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። እኛ ህገ መንግስታዊ መብታችንን ተጠቅመን የጠየቅነውን የሶስቱ ቀበሌ ይሰጠን ጥያቄ ሊመልሱልን አልቻሉምና የቅማንት ኮሚቴዎችም ቢሆኑ ተባረው ጫካ ነው ያሉት ይላሉ።

ያልተዋለደ ያልተጋባ ምናምን የለም። የቅማንት ኮሚቴ የሚባለው አብዛኛው እየተሳደደ ስለሆነ ጫካ ነው ሰብሰ ነው። ከቅማንት ጎን ሆኖ ጊዜ የሚያጠቃ ከፊቶች አሁን አሜት የቅማንት ህዝብ የህዋሳ ያለች ከቅማንት ኮሚቴ አባላት መካከል አቶ ሙሉ ጌታ ሸቱ በበኩላቸው ሀገር በሽምግልና ሳይሆን በህግና ስርዓት ነው መመራት ያለበት። የሶስቱ ቀበሌዎች ጥያቄ በህግ አግባብ ምላሽ ካልተገኘ አካባቢው ሊረጋጋ አይችልም ይላሉ። በፍላጎት መሰረት የስሩ መንግስት ይህንን ማሸማገል ስለማይፈልግ ጣና እየፈጠረ

ሊሆን የሚችለው ለአገርቱ የአካባቢ ሰላምን ሊረዳዳ የሚችለው የእነዚህ ሶስት ቀበሌዎች ጉዳይ በህግና በስርአት ብቻ መዳኘት ይቻል ብቻ ነው። የሶስቱ ቀበሌዎቹን ጉዳይ በተመለከተ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጀኔራል አሳምነው ጽጌ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት የማንነት ኮሚቴ አባላት የሚጠይቋቸው ሶስቱ ቀበሌዎች ህወሀት ወታደራዊ ስልጠና ሲሰጥባቸው የቆዩ እንደሆኑ ደርሽ ደርሽባቸዋለሁ ማለታቸው ይታወሳል። ከዚህ ጋር እና ሌሎች ተያያዥ ጉዳዮችን በተመለከተ የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ለማነጋገር በተደጋጋሚ ያደረኩት የስልክ ሙከራ አልተሳካም። ያም ሆነ ይህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው። ትላንት በድንበር አካባቢ የነበረው ግጭት ዛሬ መሀል ከተማ ደርሷል። የክልሉ መንግስት የዜጎችን ደህንነት ለመጠበቅ ምንስ እየሰራ ይሆን የሚለውን ጥያቄ አቶ አሰማኸኝ አስረስ በቅርቡ በሰጡት ጋዜጣዊ መግለጫ ይህንን ተናግረዋል። አጠቃላይ የጸጥታ ኃይሎች የደህንነት ተቋሞቻችን፣ የፖሊስ ተቋሞቻችን እዛ አካባቢ ነው ስራ እየሰሩ ያሉት። በቂ የሰው ኃይል ለመመደብ ተሞክሯል። ስለዚህ የሽምቅ አይነት ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ሕዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ሕዝቡ መሀል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው። አቶ አሰማኛ የይዘው ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ወደ ድሬዳዋ ይወስደናል። በድሬዳዋ በእስር ላይ የነበሩ ሰዎች መፈታታቸውን አዲሱ ቸኮል በትላንትናው ዘገባ አስደምጦናል። ለዛሬ ይዘነዋል ፖሊስ በቁጥጥር ስር ከዋላቸው 308 ተጠርጣሪዎች መካከል 48ቱን ክሳቸውን አቋርጦ በነጻ ለቋቸዋል ፖሊስ ባለፈው ሳምንት ሐሙስ አርብ ና ቅዳሜ በአጠቃላይ 218 ተጠርጣሪዎችን ክስ በማቋረጥ ምክር ሰጥቶ የለቀቀ ሲሆንም 44 ተጨማሪ ተጠርጣሪዎችን ክስ በማቋረጥ ስለ ህግ የበላይነት ና የመብት ጥያቄዎች ሊቀርቡ ስለሚችሉባቸው ህጋዊ አማራጮች ምክር በመስጠት ዛሬ አመሻሽ ላይ ለቋቸዋል ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ ሲሰሩ የነበሩ የአማራ ዴሞክራሲያዊ ፓርቲ ወይም አዴፓ አመራሮችም ይገኙበታል። ከነዚህም መካከል አቶ ብሩክ ፈለቀ በአስተዳደሩ የዲያስፖራ ጉዳዮች ዳይሬክተር፣ አቶ ብሩክ ወርቅነሽ የ03 ቀበሌ ስራ አስፈጻሚ፣ አቶ አቤል አሸብር የ04 ቀበሌ ምክትል ስራ አስፈጻሚ ና የስራ ድል ፈጠራና ምግብ ዋስትና ማስተባበሪ ኃላፊ፣ አቶ አቤ ቢረሳው የ05 ቀበሌ ስራ አስኪያጅ፣ አቶ አማረ ብርሃኑ የ05 ቀበሌ ጸጥታ ዘርፍ ኃላፊ እንዲሁም አቶ ሰለሞን ታዬ የ05 ቀበሌ አደረጃጀት ኃላፊ ናቸው በጥምቀት በ ቀጠላ አከባበር ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው ሲመለሱ በነበሩ ምእመናን ላይ ማንነታቸው ያልታወቁ ሰዎች ድንጋይ መወረወራቸውን ተከትሎ በተነሳው ተቃውሞና እሱን ተከትሎ ባሉት አምስት ቀናት ፖለቲካዊና ኢኮኖሚያዊ የፍትሐዊነቶችን አጀንዳ ባደረገው ከተማ አቀፍ ተቃውሞ ላይ በረብሻ ንብረት ውድመትና ዝርፊያ ጠርጥሮ መነሻውን ሃይማኖት አድርጎ በዋናነት ግን ፖለቲካዊና የመልካም አስተዳደር ጥያቄዎች ጎልቶ በተሰሙበት የአምስት ቀን ተቃውሞ የጎላ ጉዳት የደረሰ ባይሆንም ፖሊስ 308 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቆ ነበር። ድርጊቱን የተቃወሙ መጀመሪያ ላይ 14፣ ቆይቶ ደግሞ 21 የከተማዋ የግል ጠበቆች ነጻ የጥብቅና አገልግሎት ሲሰጡ የነበሩ ሲሆን ቤተ ክርስቲያንም ጉዳዩ በርቅ እንዲፈታ ጠይቃ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮንለኝ ድሬዳዋ። አዲስ ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ሀዋሳ ይወስደናል። የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል ሲሉ የኦሮሞ ዴሞክራሲያዊ ግንባር ኦዴግ ሊቀመንበር አቶ ሌንጮ ለታ ተናገሩ። የሲዳማና የኦሮሞ ወጣቶች የተሳተፉበት ውይይት ተደርጓል ይንላል ዘጋቢያችን ዮናታን ዘብዴዎስ በተከታዩ ዘገባ የኦሮሞና የስዳማ ህዝቦችን አንድነትና አጋርነት ያጠናክራል ብሎም የጋራ የትግል ታሪካቸውን ይዘክራል የተባለው የምክክር መድረክ ያለፈው ቅዳሜና እሁድ የካቲት 2ና 3 2011 ዓም በአዋሳ ከተማ ለሁለት ቀናት ተካሂዷል። በጉባኤው ላይ ከስዳማ ታጋዮች ጋር ታግለዋል የተባሉ የወደግ መሪዎች አቶ ለንጮ ለታ፣ ዴማ ዲማ ነጋው ና ለንጮባት ተሳትፈዋል። የደቡብ ክልል ፕሬዚዳንት፣ የስዳማ ዞን አመራሮች፣ የስራ ኃላፊዎች፣ ቀሪዎች ና የጀቱ አባላት እንዲሁም የአገር ሽማግሌዎች ተገኝተውበታል። አቶ ለንጮሌታ እንዳሉት የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል። ስዳማነትን ስዳማነት ደጅትተህ ወደ ኢትዮጵያዊነት ካምፕ ልትገባ ትችላለህ የሚሉን ከአሁኑ ወዲያ ተሳስተዋል። አይቻልም። ጠቅላይ ሚኒስትራችን ስንደመር እናምራለን ማለታቸውም ይሄው ይመስለኛል። ኔ በመደጋገፍና በፍቅር ላይ የተመሰረተ በተለያየ ህብረ ቀለማት የተሸለመ አዲስ ኢትዮጵያ በሀገሪቱ የተገነባ መሆኑን ተናግሯል። ኢትዮጵያ በታሪክ ውስጥ ታይቶ በማይታወቅ የለውጥ ጎዳና ውስጥ እንደሆነም ተናግሯል። ኢትዮጵያውያን ተቀራርቦ በመስራት እሳቸው ታይቶ ላያለውትን ለውጥ መደገፍ እንደሚያስፈልግ ተናግሯል። የትግል ችቦ ለአዲሱ ትውልድ በመተላለፉ ደስተኛ መሆናቸውን ተናግረው ወጣቶች በዲሞክራሲ ግንባታ ውስጥ የሚጠበቅባቸውን ትልቁን አስተዋጽኦ እንዲያበረክቱም ጠይቋል። በእናንተ ላይ የወደቀው ኃላፊነት በጣም በጣም ከባድ መሆ መሆኑን ተረድታችሁ ተባብራችሁ እጅ ለእጅ ተያይዛችሁ ይህንን የለውጥ ሁኔታ እንድታዘልቁ ይማጸናለሁ። የብሔር ማንነቶችን ለማጥፋት በመንግስታት ብዙ ሙከራ ተደርጓል ያሉት ምክትል ሊቀመንበር ዲማነጋው በበኩላቸው የስዳማና በደቡብ ክልል የሚገኙ ብሔረሰቦችና ህዝቦች ማንነታቸውን ለማስከበር ከፍተኛ መስዋዕትነት ከፍለው ነው ያሉትም። አሁን ተፈጥሯል የሚሉትን እድል በመጠቀም ወጣቱ ወደ ተሻለ ደረጃ ለማድረስ ከፍተኛ ኃላፊነት እንዳለበትም ተናግሯል። ህዝቦች የራሳቸውን ድል በራሳቸው ጊዜ እንዲወስኑ መታገላቸውንና የስዳማ ህዝብ ጥያቄም ህገ መንግስታዊና ፍትሐዊ በመሆኑ መመለስ አለበትም ብሏል። የኦሮሞና የስዳማ ህዝብ እንዲሁም ወጣቶች ተቀራርበው በመስራት ለውጡ እንዳይቀለበስ የበኩላቸው ሚና እንዲወጡ አቶ ባቴ ተናግሯል ተናግረዋል። ወጣቶችም በስሜታዊነት ተገፋፍተው መንግስት በማፈረስ ሳይሆን የተገኘውን እድል በመጠቀም ለውጥን ወደ ተሻለ ደረጃ ማድረስ አለባቸው ብሏል። የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣል። አልቲሜት ከጭቆና ከኋላ ቀርነት የሚያዋጣን እና ቄሮና ኤጀቶ ይህንን አውቀው መንግስት ከመንገድ ሲወጣ ግፊት አድርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን እች ምክር ትንሽ ወርወር ለማድረግ ፈለኩ። አመሰግናለሁ። ከስዳማ ታጋዮች ጋር ረጅም የትግል ታሪክ እንዳላቸው ለአብነትም ከሲአን መስራች ከነ ወልዳ ማኖ ዱባሌ ጋር በአብሮነት መታገላቸውን ገልጸዋል። ዳሌ ወረዳ ይርጋለም ከተማ ድረሱን በመሄድ በመካነ መቃብራቸው ላይ የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። የስዳማ አርነት ንቅናቄ ሲአን ሊቀ መንበር አቶ ዱካሌላ ተናገሩት የኦሮሞና የስዳማ ህዝቦች ረጅም ትግል ታሪክ አላቸው። ሲአን ከኦሮሞ የነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ ከሚያራምዱና ርዕዮተ ዓለማቸው ከሚገናኙ ፓርቲዎች ጋር እንደሚዋህልም ገልጿል። የሲአን መስራቾች ያነሱት ሀሳብም ይሄ ራስን በራስ ማስተዳደር ነው። ስዳማ ህዝብ እየጠየቀ ያለውና የመጨረሻ ጫፍ ላይ ደርሶ ሬፈረንደም እየጠበቀ ያለው ጉዳይ ከዛሬ አርባ አንድ አመት በፊት እየተጠየቀውና ለወደፊትም ቢሆን አሁን እነዚህ ከሌላ ከኦሮሞ ከመጡት ወንድሞቻችን ጋር የሚኖረን የጋራ ትግል የው ራሱን በራስ የማስታረድን እና የብሄር ብሔረሰቦችን መብት እንድትጠበቀ መከለኛ ፌደራል ስርዓት የጋራችን የምትሆን ሀገር መገንባት ትግል ነው ቀጣው ትግላችን። የክልሉ ፕሬዝዳንት አቶ ሚሊዮን ማቶስ በበኩላቸው እንዳሉት የምክክር ጉባኤው ዓላማ በኦሮሞ ና በሲዳማ ህዝቦች መካከል ያለውን ጠንካራ የህዝብ ለህዝብ ትስስር ይበልጥ ማጎልበት ነው ብሏል። ነጻነት፣ ፍትህና እኩልነት እንዲረጋገጥ የሲዳማና የኦሮሚ አባቶች ዋጋ ከፍለውበታል ያሉት አቶ ሚሊዮን፣ ታጋይ አባቶቻችን ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብሏል። በመሪህ ላይ የተመሰረተ ዲሞክራሲ ለመገንባት መድረኩ ፋይዳው የጎላ ነው ነው ያሉትም ሲዳማ ህዝብ ለዘመናት ባለፉት አርባ ዓመታት በባህሉ ላይ በቋንቋ ላይ በማንነቱ ላይ ሲደርስ የነበረውን ጫና ለመቋቋም በጋራም በተናጠልም ሲደረጉ የነበሩ ትግሎች ውስጥ ያለፈ ህዝብ ነው። የዜጎች መብት፣ የህዝቦች መብት በግለሰቦች እና በቡድኖች ፍላጎት ላይ የተመሰረተ ሳይሆን በእውነተኛ ዲሞክራሲ እና በዲሞክራሲያዊ ህገ መንግስት ላይ የተመሰረተ እንዲሆን መሪዎች ሲከፋቸው እና መሪዎች ደስ ስላቸው የዜጎች መብት፣ የህዝቦች መብት የምረጋገጥበት ሳይሆን በተቋማት ላይ የተመሰረተ በህገ መንግስት ላይ የተመሰረተ የህዝቦች መብት ስለሚረጋገጥበት ሁኔታ እና በዚህ ላይ የተመሰረተ የሀገሪቷ ዘላቂ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደር ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው። አሁን ላይ በምንገኝበት ታሪካዊ ምዕራፍ ላይ ደግሞ ሲዳማ በዚህ ሀገር ላይ በአስተዋጽኦ ልክ እውቅና አግኝቶ ተገቢውን ፍትሃዊ የሆነ ተጠቃሚነት ተረጋግጠው እንዲኖር የሚፈልግ ህዝብ ነው። በምክክር መድረኩ የኦሮሞና የስዳማ አንድነትና የትግል ታሪክ የሚያሳዩ ጥናታዊ ጽሁፎች ቀርበ ውይይት ተደርጎባቸዋል። እንግዶቹ በዞኑ ወደሚገኙ ወንሾና መልጋ ወረዳዎች ድረስ በመሄድ ባህላዊና ታሪካዊ እንዲሁም የእምነት ስፍራዎችን ጎብኝቷል። የስዳማ ህዝብ በቄጠላ ስርዓት ዳኤ ቡሹ እንኳን ወደ ወንድማቸው ቤት በሰላም መጣችሁ ሲሉ ተቀብለው አስተናግዷቸዋል። በዚሁም የቄጠላ ስርዓትም የስዳማን ህዝብ ትግል እንዲደግፉ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ተከታዩ ዘገባችን የራርህራያ የማንነት ጥያቄዎች አስመላሽ ኮሚቴ ነን ያሉ በክልሉ መንግስትና ፓርቲው ህወት የራያ ህዝብ መካከል የመልካም አስተዳደር እንጂ የማንነት ጥያቄ የለም በሚል የሚገለጸው ሀሰት ነው አሉ። ባጠናቀቅነው ሳምንት የህወት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ማለታቸው ይታወሳል። የህዝብ ፊርማ ያሰባሰብን ኮሚቴ አስተባባሪዎች ነን ያሉ ሁለት እንግዶችን በጉዳዩ ዙሪያ አነጋግሬያቸዋለሁ። ባሳለፍ ነው ረቡዕ ጥር 29 2011 ዓ ምህረት ምሽት ዝግጅታችን አንድ ፕሮግራም አቅርበን ነበር። የህወሀት ከፍተኛ አመራር አባልና ቀድሞ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስተር ዴታ የነበሩት አቶ ዛዲግ አብረሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለህወሀት ደብዳቤ ማስገባታቸውን የሚገልጽ አቶ ዛዲግ ፓርቲያቸውን ለመልቀቅ ሁለት ምክንያት እንዳላቸው ጠቅሰው ነበር። አንደኛው መጣሁበት ባሉት የራያ ህዝብ ላይ እየደረሰ ነው ያሉት በደል ነው። ለዚህ ለአቶ ዛዲቅ ጥያቄ ምላሽ እንዲሰጡ ነው የተጠየቁት የህዋት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በበኩላቸው የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ምላሽ ሰጥተው ነበር። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አሰራርና የልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጤ በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የማያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በታላልቅ መድረኮችን እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው እንደዚህ ነው እንደዚህ ነው እንደያሉ የሚጠይቋል ወደኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለው የለም። ይህ የአቶ አሰፋ ምላሽ ተገቢ አይደለም። ጥያቄያችንን ህጋዊ መንገድ ተከትለን አቅርበናል። እንዳውም የራያን የማንነት ጥያቄ በማንሳታቸው ብቻ ሰዎች በደል እየተፈጸመባቸው ነው ያሉና የራያ ማንነት ጥያቄዎች አስመላሽ ኮሚቴ አመራር መሆናቸውን የገለጹ ሰዎች እኛም ሀሳባችንን እናስረዳ ብለዋል። ራሳቸውን ያስተዋውቃሉ። እሺ፣ እኔ አገዘው ይባላለሁ። አገዘው ዳሩ የራየ የማንነት አስበላሽ ኮሚቴ ሰብሳቢ ነ ጌታቸው ደሳላ የራየ የማንነት ጥያቄ ኮሚቴ ጸሐፊ ነኝ። እሺ፣ እንግዲህ የራያ የማንነት ጥያቄ ኮሚቴ የሚባል እንዳለም እየነገራችሁን ነው። እና የት ነው የተቋቋመው ይሄ ኮሚቴ? ማን ነው ያቋቋመው? ኮሚቴ ሆኖ እንዲቋቋምስ ማን ነው ስልጣን ሰጠው? ከአሁን በፊት እንደሚታወቀው የራያ ማህበረሰብ የራያ ሕዝብ በትግራይ ክልል በሶስት ወረዳዎች ራያ አላማጣ ወረዳ፣ ወፍላ ወረዳ፣ አሁን ራያ አዘቦ ወረዳ ተብሎ በሚጠራው ደግሞ ጨርጨር ወረዳ ወረዳና መሆን ወረዳ ትግራይ ክልል ነካ የሚኖረው የራያ ክፍል ላይ ነው። ይሄ እየተጠየቀ ያለው ድሮ በአስራ ዘጠኝ ሰማንያ አራት ዓመተ ምህረት ሱ ከገና ከመጽደቁ በፊት የፔሌስ የትግራይ ህዝብ ነጻ አውጪ ግንባር በአስራ ዘጠኝ ስምንት ባወጣው ማኒፌስቶ መሰረት ትግራይን አካሏታል። ትግራይ በደቡብ በኩል ራያ እንደሆነ ድንበሩ፣ በምዕራብ በኩል ወልቃይት እንድናካትት፣ በምስራቅ በኩል ብቻ በሰሜን በኩልም ያካትታል። በምስራቅ በኩል ብቻ አፋር ጋር ያለው ድንበር ብቻ ሳያካትት ይቀርና ያኔ አስራ ዘጠኝ ስልሳ ስምንት በወጣው ማኒፌስቶ መሰረት ነው። በአስራ ዘጠኝ ሰማኒያ አራት ህገ መንግስቱ ከመጽበቁ ከመውጣቱ በፊት የትግራይ ተብሎ የተከለለው እና የአካባቢ ህብረተሰቡ ማንነቱ ሳይጠየቅ ፈቃዱ ሳይጠየቅ ስነ ልቦናው፣ ታሪኩ፣ ባህሉ እና ፍላጎቱ ሳይጠየቅ ነው ወደ ትግራይ ክልል እንዲካለል የተደረገው። ከዛ ጊዜ ጀምሮ ከአስራ ዘጠኝ ሰማንያ አራት አመተ ምህረት ጀምሮ አስራ ዘጠኝ ሰማንያ አራት መጨረሻ ይሄ አዋጅ ሰባት አስራ ዘጠኝ ሰማንያ አራት በሚባለው አዋጅ ያ አዋጅ ራሱ በአስራ ዘጠኝ ስልሳ ስድስት አመተ ምህረት የነበረውን የክፍለ ሀገር አከላለ ድርጎ ይካላል ነው የሚለው አስራ ዘጠኝ ስልሳ ስድስት እነዚህ አካባቢዎች የትግራይ አካል ሁሉ የነበሩ አድሉ በዚህ ትክክል እንደባልሆነ መንገድ የህብረተሰብን ፍላጎትን ታሪክን ስነበላደረገ አቀላለል ተካለለ በማለት ከአስራ ዘጠኝ ሰማንያ አምስት መጀመሪያ ወራት ጀምሮ ህዝቡ በከፍተኛ ሁኔታ ሲንቀሳቀስ ነበረ፣ በዚህ አንካልልም በማለት አቶ አገዘው እያነሱት ያለው ጉዳይ በጣም ወደ ኋላ ሄደው የሚጠቅሱት ዓመተ ምህረትም ሩቅ ነው። እኔ ያነሳሁት ጥያቄ እናንተ ሁለታችሁን ማን ነው ኮሚቴ አድርጎ የመረጣችሁ፣ በምን ስልጣን ነው የተመረጣችሁት የሚል ነው። ወደዛው ልመጣ ነበረ። ኦኬ፣ ወደዚህ ላቅረበው። እኛ የህዝብ የማንነት ጥያቄ እየጠየቀ የመጣ እና የነበረ ለመሆኑ የዛ አካባቢ ተወላጆች ምሁራን ደግሞ በዚህ ያሉበት ተቋም እየሱ ስለዛ ባህል፣ ስለ ታሪኩ፣ ስለ ማንነቱ እየጻፉ ደኩመንት እያደረጉ የነበሩ ለመሆኑ ጊዜው ሲደርስ ግን የራያ አካባቢ ምሁራን፣ ተወላጆች ተሰባስበው ጊዜያዊ ኮሚቴ አዋቅረው ያ ጊዜያዊ ኮሚቴ ደግሞ አዲስ አበባ ነው የተቋቋመው። ያ ጊዜያዊ ኮሚቴ በአሁን ለማንነት የህገብ በሚጠየቅባቸው ሶስት ወረዳዎች ራያ ለማጣ፣ ራያ አዘቦ እና ወፍላ በሶስት ወረዳዎች መረሀት የሚጠጋ የማንነት ድጋፍ ፒቲሽን አሰባስበው ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተል። ይሄ ውክልና ይዘን ነው ከህዝቡ የሀሰባት ህዝብ አምስት ፐርሰንቱ ያጠቃላይ ህዝቡ አምስት ፐርሰንት ውክልና ይዘን ነው የማንነት ያቸውን እያራመድን ያለን። ውይይቱ አላበቃም። በክፍል ሁለት በነገው ምሽት ይዘን እንመለሳለን። እንደዚሁም ደግሞ በፌስቡካችንና በዌብሳይታችን ላይ ሙሉን እንጭነዋለን። ከዛም ማዳመጥ ትችላላችሁ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ማወቅቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ ይሄለም በርሄ እስኪ ሊየው የተሰኘው ሙዚቃ እንሰናበታችኋለን። በነገው ጉዞ እንገናኝ። ደና ደሩ Du يا au هل بيتي سامي لي